ከሰኔ 2008 እስከ መስከረም መጨረሻ 2009 በነበሩት ወራት በኦሮሚያ በአማራና በደቡብ ብሔር ብሔረሰቦችና ሕዝቦች ክልሎች ተፈጥረዋል ባላቸው ሁከትና ብጥብጥ የ669 ሰዎች ሕይወት ጠፍቷል ሲል የኢትዮጵያ ሰብአዊ መብት ኮሚሽን አስታወቀ። ኮሚሽኑ ለፓርላማ ዛሬ ባቀረበው ሪፖርት ላይ በሌሎች አንድ ሺ አስራ ስምንት ሰዎች ላይ የተለያዩ የአካል ጉዳቶች የደረሱባቸው መሆኑንና በብዙ ሺዎች የሚቆጠሩ ደግሞ ከቀያቸው መፈናቀላቸውን አመልክቷል። ኮሚሽኑ አክሎም የተፈጠረውን ሁከት ለመግታት የጸጥታ ኃይሎች በአንዳንድ ስፍራ ህጋዊና ተመጣጣኝ ኃይል ተጠቅመዋል፣ በሌሎች ደግሞ ተቃራኒው ተፈጽሟል ብሏል። የሁከቱ መንስኤ በአብዛኛው የመልካም አስተዳደር እጦትንና ምጣኔ ሀብታዊ ችግር መሆናቸውን የኢትዮጵያ ሰብአዊ መብት ኮሚሽን በዛሬው ሪፖርቱ ገልጾ እነዚህም መንስኤዎች ሕጋዊና ሕገወጥ የፖለቲካ ሀይሎች አባብሰዋቸዋል ብሏል። መለስካቸው አመሀ ዝርዝሩ ልኮልናል። የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር ሪፖርታቸው የሚመለከተው የጊዜ ገደብ ከሰኔ ወር 2008 ዓ ም እስከ መስከረም 2009 መጨረሻ መሆኑን ከመጀመሪያው አመልክተዋል። የኮሚሽኑ የምርመራ ሪፖርት የሚያተኩርባቸው የሀገሪቱ ክፍሎችም የትኞቹ እንደሆኑ በዶክተር አዲሱ በዝርዝር ተመልክተዋል። በኦሮሚያ ክልል ሁከትና ብጥብጥ በተካሄደባቸው ዞኖች ማለትም ፍንፍኔ ዙሪያ፣ ምስራቅ ሸዋ፣ ሰሜን ሸዋ ምዕራብ ሸዋ፣ ደቡብ ምዕራብ ሸዋ፣ ምስራቅ ሐረርጌ፣ ምዕራብ ሐረርጌ፣ ምስራቅ ወለጋ፣ ምዕራብ ወለጋ፣ ቄሌም ወለጋ፣ ጉጂ፣ ምዕራብ ጉጂ፣ ባሌ፣ ምዕራብ አርሲና ምስራቅ አርሲ በጠቅላላው በአስራ አምስት ዞኖችና ዘጠና አንድ ወረዳዎች እና ከተማዎች፣ በአማራ ክልል ከሚገኙ ዞኖች በሰሜን ጎንደር፣ በደቡብ ጎንደር፣ ባህር ዳር፣ በምዕራብ ጎጃም፣ በምስራቅ ጎጃምና በአዊ ዞን በጠቅላላው በስድስት ዞኖችና 55 ወረዳዎችና ከተማዎች በተፈጠረ ህውከትና ብጥብጥ እንዲሁም በደቡብ ብሔር ብሔረሰቦችና ህዝቦች ክልል በጌዲዮ ዞን በስድስት ወረዳዎችና ከተማዎች የነበረው ህውከትና ብጥብጥ ከሰብአዊ መብት አያያዝና አጠባበቅ አንጻር የምርመራ ቡድኖችን በማሰማራት የመስክ ምርመራ አድርገዋል። በሪፖርቱ ከ170 ገጽ ውስጥ አብዛኛውን የሸፈነው በኦሮሚያ ታይቷል የተባለው ሁከትና ብጥብጥ እንዲሁም ይህን ለመግታት የጸጥታ ኃይሎች ወስደውታል የተባለው ድርጊት ነው። ተፈጥረዋል ከተባሉት ሁከቶችና ብጥብጦች አንደኛው በቢሾፍቱ ሆራ አርሴዲ መስከረም 21 ቀን 2009 ዓ ም የእሬቻ በዓል ሲከበር የተከሰተውን አሳዛኝ ሁኔታ ያስታወሱት ዶክተር አዲሱ 56 ሰዎች በተፈጠረው ሁከት መሞታቸውን ተናግረዋል። በአጠቃላይ በኦሮሚያ ክልልም ምርመራው አግኝቶታል ያሉትን እንደሚከተለው ገልጸውታል ከሐምሌ 2008 እስከ መስከረም 2009 ዓ ም በተካሄደው ሁከትና ብጥብጥ የ462 ሲቪል የ33 የጸጥታ ኃይሎች በድምሩ 495 ሰዎች ህይወት አልፈዋል የ338 የሲቪል እና 126 የጸጥታ ኃይሎች በድምሩ በ464 ሰዎች ላይ አካል ጉዳት ደርሰዋል በመቶዎች ሚሊዮን የሚገመት የህዝብ የመንግሥትና የግል ባለሀብቶች ንብረት ወድመዋል። በዚህ መሠረት ይህንን ህግ በመተላለፍ በትጥቅ ጭምር የተደገፈ እውቀትና ብጥብጥ እንዲቀሰቀስ ያስተባበሩት በሽብርተኝነት የተፈረጁ እንደ ኦነግና ተባባሪዎቹ የፖለቲካ ድርጅቶች አመራርና አባላት በሰላማዊ መንገድ የፖለቲካ እንቅስቃሴ ለማካሄድ የተመዘገቡ ነገር ግን ከዚህ በተጸራሪ የቆሙ እንደ የኦሮሞ ፌዴራሊስት ኮንግረስ አመራርና አባላት በህግ ሊጠየቁ ይገባል። ኮሚሽነሩ በኦሮሚያ ክልል የህውከቱንና የብጥብጡን መሠረታዊ ምክንያት እንዲህ ሲሉ ገልጸውታል። በኢትዮጵያ ሰብአዊ መብት ኮሚሽን በ2008 ዓ ም ለኢፌዴሪ ህዝብ ተወካዮች ምክር ቤት ሪፖርት ካቀረበ በኋላ ዳግም ያገረሸው ህውከትና ብጥብጥ አንደኛው መሠረታዊ መንስኤ ኮሚሽኑ በዚህ በቀደመው የምርመራ ሪፖርቱ በግልጽ እንዳስቀመጠው ስር የሰደደ የመልካም አስተዳደር እና የመብት ጥሰት ችግር ነው። ይህ በወቅቱ የተለየው የመልካም አስተዳደር ችግር የኦሮሚያ ክልላዊ መንግስት እንደ መሰረታዊ ችግር ተቀብሎት የነበረ ቢሆንም ይህ ምርመራ እስከተከናወነበት ጊዜ ድረስ ፈጣን ስር ነቀል ተከታታይነትና ወጥነት ያለው የመፍትሄ እርምጃ ባለመወሰዱ ህውከትና ብጥብጡ መቀጠሉን መገንዘብ ተችለዋል። አክለውም በኦሮሚያ ክልል የተፈጠረው ሰፊ የሥራ አጥነት ችግርም ሌላ የህውከቱንና የብጥብጡን መንስኤ አድርገው አቅርበውታል። ከእነዚህም መሠረታዊ መንስኤዎች በተጨማሪ ግን ሌሎች አባባሽ ኃይሎች እንደነበሩም ምርመራው ያሳያል ብለዋል። ሕገ መንግሥታዊ ሥርዓቱን በኃይል ለመናድ የትጥቅ ትግል ያወጀውና በኢፌዴሪ ህዝብ ተወካዮች ምክር ቤት በአሸባሪነት የተፈረጀው ኦነግ በሰላማዊ የፖለቲካ እንቅስቃሴ ለመስራት የተመዘገበው ኦፌኮ፣ እንዲሁም በሁከትና ብጥብጥ የመንግስት ለውጥ እንዲመጣ የሚሰሩት የኦሮሚያ ሚዲያ ኔትወርክ ማህበራዊ ድረገጾችና እና ሌሎች መሰል ዜና አውታሮች ህዝቡን እያማረረ ያለው የመልካም አስተዳደር እጦት፣ የልማት ጥማት፣ እንዲሁም በወጣቱ ዘንድ ያለው የሥራ አጥነት ምክንያት ተስፋ መቁረጥ በመነሻነት በመጠቀም ሁከትና ብጥብጡ እንዲቀጣጠልና እንዲስፋፋ የአባባሽ ሚና መጫወታቸውን የኮሚሽኑም የምርመራ ሂደት አረጋግጠዋል። በደቡብ ብሔር ብሔረሰቦችና ህዝቦች ክልል በጌዲዮ ዞን የተፈጠረውን ሁከትና ብጥብጥ የኮሚሽነሩ ሪፖርት ያያያዘው የአካባቢው አስተዳደር ፈጥሯቸዋል ካላቸው ችግሮች ጋር ነው። ሌሎች አባባሽ ናቸው ያላቸውን ኃይሎችም ይዘረዝራል። ዶክተር አዲሱ ገብረ እግዚአብሔር በጌዲዮ ዞን በሌሎች ብሔረሰቦች ላይ ያነጣጠረ ዘመቻ በተደራጀ ሁኔታ ሲካሄድ መቆየቱ በግልጽ የሚታይና የሚያስከትለው አደጋም ተጨባጭና የቅርብ መሆኑ የሚመለከታቸው የጌዲዮ ዞን መስተዳደር በሚገባ እየተገነዘቡ ህውከቱ ከመቀስቀሱ በፊትም ሆነ በኋላ አስፈላጊውን የመከላከል እርምጃ መውሰድ አልቻሉም። በዚህ ረገድ በደረሰው የሰላሳ አራት ሰዎች ህይወት መጥፋት የስልሳ ሰዎች ህይወት ሰዎች አካል መጉደልና ንብረት መውደም በየደረጃው የሚገኙ የሚመለከታቸው የመንግስት አካላት በሕግ ሊጠየቁ ይገባል። በደቡብ ክልል በዲላ ዞን ተፈጥሮ በነበረው ውከትና ብጥብጥ ከተፈናቀሉት አራት ሺህ ሴቶችና ቁጥራቸው በውል በሙሉ ያልታወቁ ህፃናት መፈናቀላቸው ታውቋል። በመሆኑም ለነዚህ ለጥሰት ተገላጭ የህብረተሰብ ክፍሎች ትኩረት በመስጠት እገዛና ድጋፍ የክልሉ መንግስት ሊያደርግ ይገባል። በሰላማዊ መንገድ የፖለቲካ አማራጭን በማቅረብ ለመንቀሳቀስ በህግ የተመዘገበው የጌዲኦ ዲሞክራሲያዊ ድርጅት የተባለ የፖለቲካ ፓርቲ አመራርና አባላት በጌዲኦ ዞን በተለያዩ የመንግስት መዋቅር የሚገኙ የአመራር አካላትና የዞኑ ፖሊስ አንዳንድ አባላት ሁከቱን በመቀስቀስ በማደራጀትና በመምራት በነበራቸው ተሳትፎ ልክ በህግ መጠየቅ አለባት። የኮሚሽኑ ሪፖርት በአማራ ክልል ተፈጥሮ ነበር ባለው ሁከትና ብጥብጥ ምክንያት ምርመራው አሳይቶኛል ያለውን በሰው ህይወት እና አካል ላይ የደረሰ ጉዳት በሚከተለው መልኩ ዘርዝሮታል። አማራ ክልል በሰው ህይወት እና አካል ላይ የደረሰው ጉዳት ዞን ጎንደር ከተማ ሞት ከሲቪል 14፣ ከጸጥታ አካል 11 ጎንደር ከተማ አካል ጉዳት ሲቪል 6 ጸጥታ አካል 17 ሰሜን ጎንደር ሞት ሲቪል 40 የጸጥታ አካል 14 ሰሜን ጎንደር አካል ጉዳት ሲቪል 51 የጸጥታ አካል 42 ዞን ባህር ዳር ሞት ሲቪል 19 የጸጥታ አካል 2 ባህር ዳር አካል ጉዳት 125 የጸጥታ አካል 10 ዞን ምዕራብ ጎጃም ሞት ሲቪል 9 የጸጥታ አካል 1 ምዕራብ ጎጃም አካል ጉዳት ሲቪል 34 የጸጥታ አካል 27 ዞን ደቡብ ጎንደር ሞት ሲቪል 16 ጸጥታ አካል የለም ደቡብ ጎንደር አካል ጉዳት ሲቪል 36 የጸጥታ አካል የለም ዞን ምስራቅ ጎጃም አካል ጉዳት አንድ ሰዋል ሲቪል እና የጸጥታ አካል ሁለት ዞን አዊ ሞት ሲቪል 12 የጸጥታ አካል ሁለት ዞን አዊ አካል ጉዳት ሲቪል 23 የጸጥታ አካል ሁለት ድምር ሞት ሲቪል 110 የጸጥታ አካል 30 አካል ጉዳት ድምር ሲቪል 276 የጸጥታ አካል 100። የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ባቀረቡት ሪፖርት መሰረት በአማራ ክልል ተፈጥሯል ለተባለ ሁከትና ብጥብጥ መሰረታዊ መንስኤዎች ናቸው የተባሉት በአመዛኙ ከኦሮሚያው ጋር ተመሳሳይነት አላቸው። የሚለየው በዚህ ክልል አለ የሚባለው የድንበር ችግር እንደሆነም ተገልጿል። ሪፖርቱ በወቅቱ በተለያዩ የአማራ አካባቢዎች የተቃውሞ ሰልፎችን አባብሰዋል ካላቸው የወልቃይት ጥያቄ አልተመለሰም በሚል በየድረገጹ የወጡ ከነበሩት መልእክቶች ሌላ ሰማያዊ ፓርቲንም ተጠያቂ አድርጓል። ባህርዳር ላይ የተካሄደው ሰልፍ ህጋዊነት በተመለከተ ሰልፉን ለነሐሴ 1 ቀን 2008 ዓ ም ለማካሄድ የሰማያዊ ፓርቲ ለባህር ዳር ከተማ አስተዳደር አሳውቆ የነበረ ሲሆን በተገኘው መረጃ መሰረት ሰልፉ እንዲካሄድ ፈቃድ ያለው መሆኑን ሰልፉ ሊካሄድ ከአንድ ቀን በፊት ማለትም ሐምሌ 30 ቀን 2008 ዓ ም ማታ የፓርቲው አመራሮቹ ከተማውን ለቀው በመውጣት ሰልፉን አናስቀጥልም በማለት በሚዲያ መግለጫ መስጠታቸውን ለመገንዘብ ተችለዋል። ይህም ፓርቲው ፈቃድ የወሰደበትን ጉዳይ ኃላፊነት ላለመውሰድ መግለጫ ቢሰጥም በዚሁ ፓርቲ ማነሳሳት ለመጡ ችግሮች ኃላፊነት መውሰድ ይኖርበታል። የኮሚሽኑ ሪፖርት በማጠቃለያው ላይ እንዳመለከተው ብጥብጡና እውከቱ በተፈጠረባቸው ስፍራዎች ሁሉ የጸጥታ ኃይሎች ተመሳሳይ እና ወጥ እርምጃዎች አልወሰዱም። በአንዳንድ ስፍራዎች የጸጥታ ኃይሎች ሕጋዊና ተመጣጣኝ ኃይል ሲጠቀሙ፣ በሌላ ስፍራ ደግሞ ሕገወጥና ተመጣጣኝ ያልሆነ እርምጃ ወስደዋል። ስለሆነም ሕገወጥና ተመጣጣኝ ያልሆነ ኃይል የተጠቀሙ በሕግ እንዲጠየቁ ምክረ ሐሳብ አቅርበዋል። በመንግሥት አስተዳደር ደረጃም ግዴታቸውን ያልተወጡትን በሕግ እንዲጠየቁ ሐሳብ አቅርበዋል። መለስካቸውማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ